ከትናንት በስቲያ ለዶክትሬት ትምህርት የማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ተጉዘው የነበሩ ሁለት ወጣቶች በግለሰቦች በደረሰባቸው ጥቃት መገደላቸውን ዞኑ አስታወቀ። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋ ና ሌሎች ላይ አንድ መኪና የመቃጠል አደጋ የመድረስ ደርሷል። የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አንማው ዳኘው ናቸው የሰማችኋቸው። ዝርዝሩን በዕለቱ አብሬስ እናቀርባለን። የራያ የማንነት ጥያቄ በቅርቡ የደረሰው አደጋና የአማራና የትግራይ ክልሎች ያወጧቸው መግለጫዎች ወዲህ ወደ ዩናይት ስቴትስ ስንመለስ የምክር ቤቶች ምርጫ ሰሞኑን ለተለያዩ ሰዎች የተላኩ ቦምቦች ጉዳይ ና ሌሎችም በመጽሔት ክፍለ ጊዜ ለትንታኔ ከተያዙት ዘግባዎች ውስጥ ናቸው። ዕለቱ አርብ ጥቅምት 16 2011 ዓ ም ጤና ስጥልን። እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይኖረናል። የምናስተናግዳችሁ ቆንጅ ይታይና አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቦይቴክ ዞርኛ ጋር እስከ አራት ሰዓት አብረራችሁ እናመሻለን። መልካም ምሽት። ከአዲስ አበባ ዩኒቨርሲቲ ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ ዓለም ከተማ ተጉዘው የነበሩ ግለሰቦች ላይ በተፈጸመ ጥቃት ሁለቱ ሲገደሉ አንደኛው መቁሰሉን የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናግረዋል። ተማሪዎቹ በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢ ሰዎች በደረሰባቸው ከፍተኛ ጥቃት ህይወታቸው ማለፉን ነው የኮሚኒኬሽን መምሪያው ኃላፊ የምዕራብ ጎጃም ዞን አቶ አንማው ዳኛቸው ለአሜሪካ ድምጽ የተናገሩት። ዝርዝሩን በምሽቱ አብይ ርዕስ እናቀርባለን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሰሞኑን ለቀድሞ ፕሬዚዳንት ባራክ ኦባማና ለሌሎችም ከፍተኛ የዴሞክራቲክ ፓርቲው አባላት፣ እንዲሁም ለነቃፊዎቻቸው በፖስታ ቤት በኩል እየተላኩ ባሉት ቦምቦች የያዙ የተባሉ ጥቅሎች ተጠያቂዎች ሕጉ በሚፈቅደው ሁሉ ለፍርድ ይቀርባሉ ሲሉ ተናገሩ። እንዲህ ያለ አስከፊ የማሸበር ድርጊት በሀገራችን ቦታ የለውም ብለዋል። ፕሬዚዳንቱ አሜሪካ ውስጥ የፖለቲካ እውከት እንዲስፋፋ እድል መስጠት የለብንም ሲሉ ፕሬዚዳንቱ ዛሬ ዋይት ሀውስ ውስጥ ለታደሙ የወጣት ጥቁር አሜሪካውያን መሪነት ጉባኤ ተሳታፊዎች ገልጠዋል። ሰሞኑን ዩናይትድ ስቴትስ ውስጥ በፖስታ ቤት በኩል በተከታታይ ከተላኩ አስራ ሁለት ቦምብ የያዙ ናቸው የተባሉና የተጠረጠሩ የፖስታ ጥቅሎችን በተያያዘ የተጠረጠረው ግለሰብ በቁጥጥር ስር መዋሉን የፍትህ ሚኒስቴር አስታውቋል። የፍትህ ሚኒስቴር ቃል አቀባይ ሳራ ኢስጉር ፍሎሬስ በሰጡት ቃል ስለ ሰውየው መያዝ ባለሥልጣናት ከአንድ ከእኩል ሰዓት በኋላ ተጨማሪ መግለጫ ይሰጣሉ ተብሎም ይጠበቃል። አስራ አንደኛ ቦምብ የያዘ እንደሆነ የሚጠረጠር የፖስታ ጥቅል ዛሬ መገኘቱን የፌዴራል ምርመራ ቢሮ ያስታወቀ ሲሆን ይሄኛው በዲሞክራቱ ሴነተር ኮሪ ቡከር አድራሻ የተላከ ነው ተብሏል። ኤፍቢአይ እንዳለው ለቀድሞ ፕሬዚደንት ባራክ ኦባማና ለሌሎችም ታዋቂ ዲሞክራቶችና የፕሬዚደንት ዶናልድ ትራምፕ ነቃፊዎች የተላኩትን ቦምቦች የያዙት ጥቅሎች ጋር ተመሳሳይ ነው ተብሏል። የዛሬው ይሄ የተገኘው ፍሎሪዳ ውስጥ መሆኑን ነው ህግ አስከባሪዎች የገለጹት። ሲኤንኤን እና ሌሎችም የብዙሀን መገናኛዎች እንደዘገቡት ለቀድሞ የብሔራዊ ጸጥታ ዲሬክተር ጄምስ ክላፐር የተላከ አስራ ሁለተኛ ጥቅል ዛሬ ተገኝቷል። ክላፐር የዚህ ጥቃት ኢላማ መሆኔ አይገርመኝም ብለዋል። ተጠርጣሪው ከመያዙ ጥቂት ቀደም ብለው የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ሕግ አስከባሪዎች ይህን ድርጊት የሚፈጽሙትን ወገኖች ለመያዝ እየተሯሯጡ ነው ደግሞ ግለሰቡን ወይም ግለሰቦቹን ይዘን ለፍርድ እንደምናቀርብ እናረጋግጣለን ብለው ነበር። ትናንት ሐሙስ ማታ የፌዴራል ምርመራ አባላት ቢያንስ አንዱ የፖስታ ጥቅል የተላከበት ብለው የጠረጠሩትን ፍሎሪዳ ውስጥ የሚገኝ ግዙፍ የፖስታ ማከፋፈያ ጣቢያ ሲፈትሹ ቆይተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ነቃፊዎቻቸው ለዚህ ስፋት ያለው የግድያ ሙከራ መነሳሳት ምክንያት ነው ለሚሉት ቁጣ የተመላበት የፖለቲካ ድባብ ሚዲያውን ተጠያቂ ሲያደርጉ ቆይተዋል። ይበ እንዲህ እንዳለ ለዜና ማሰራጫዎችና የቀድሞ ፕሬዚዳንት ባራክ ኦባማን ጨምሮ እንዲሁም የውጭ ጉዳይ ሚኒስትራቸው የነበሩትን ሂላሪ ክሊንተንን ለመሳሰሉ ታዋቂ የዲሞክራት ፓርቲ አባላት የተላኩ ፈንጂዎች የያዙ ጥቅሎች የዩናይት ስቴትስ የፖስት አገልግሎት ፈንጅና ሌላም ጎጂ ነገሮችን በተመለከተ ያሉበትን ችግር አጉልቶ የሚያሳይ እንደሆነ እየተገለጠ ነው። የፖስት አገልግሎቱ በቀን አራት መቶ ዘጠና ሶስት ነጥብ አራት ሚሊዮን ወይም በአማካይ በሰዓት ሀያ ነጥብ ስድስት ሚሊዮን ፖስታዎችን እንደሚያስተናግድ ይናገራል። ባለፉት ሀያ ዓመታት ውስጥ ታዲያ ጎጂ ነገሮችን የያዙ ፖስታ ጥቅሎችን ወደ ተገልጋይ እንዳይደርሱ መከላከል የሚቻልባቸው የአሰራር እርምጃዎችን በመውሰድ ላይ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቱርክ ፕሬዚደንት ረቼፕ ታይብ ኤርዶዋን በሶሪያው የእርስ በርስ ጦርነት ላይ በማትኮር ነገ በፈረንሳይ በጀርመንና በሩሲያ መሪዎች የሚከፈተውን ጉባኤ ለማስተናገድ ተሰናድተዋል። የአውሮፓን ዋና ዋና መሪዎች በጉባኤው እንዲሳተፉ ማድረግ ግጭቱን ለማብቃት የተያዘውን ጥረት ያግዛል ተብሎ ነው የታመነው። ተሳታፊዎቹ ግን ከአዲስ ስምምነት ሊደረስ እንደማይቻል ከወዲሁ እያስጠነቀቁ ናቸው። ከኢስታንቡል የቪኦኤ ዘጋቢ ዶሪያን ጆንስ የላከው አጭር ዘገባ አለ። ሶሎሞን ክፍሌ ያቀርባል። በኤርዶጋን በኩል የመሪዎቹ ጉባኤ መደረግ የታየው እንደ አንድ ትልቅ የዲፕሎማሲ ስኬት ነው። የቀድሞው የቱርክ አንጋፋ ዲፕሎማት አይዲን ሴልሰን በዚህ ይስማማሉ። በአንድ ወገን የአስታና ሸሪክ የሆነችውን ሩሲያን በሌላው ወገን ሁለቱን የኔቶ ሸሪኮች ጀርመንና ፈረንሳይን ቱርክ ውስጥ ይህን መሰሉን ጉባኤ ማስተናገድ በእውነቱ ለፕሬዝደንት ኤርዶጋን ትልቅ ዲፕሎማሲያዊ ስኬት ነው ብለዋል። በኢስታንቡል ነገ ሊካሄድ የታቀደውን የመሪዎች ጉባኤ የወለደው ባለፈው ወር ሶቺ ላይ የሶሪያ መንግሥት በሰሜናዊ ምዕራብ ኢድሊብ ክፍለ አገር የማጥቃት እርምጃ እንዳያደርግ የሚከለክለውን ስምምነት ኤርዶጋንና ፑቲን መፈራረማቸው ነው። ያ በአሳድ ኃይሎች ሊመታ ታቅዶ የነበረው አካባቢ የአማጽያኑ የመጨረሻ ምሽግ አለበት ተብሎ ይታመናል። የነገው የበርሊንና ፓሪስ የሚሳተፉበት ጉባኤ እንግዲህ ያን የሶቺ ስምምነት ተግባራዊነት ያጠናክራል ተብሎ ይታመናል። ሌላው ቁልፍ የመሪዎቹ ጉባኤ አጀንዳ የተባበሩት መንግሥታት ድርጅት ለሶሪያ የመልሶ ግንባታ ያስፈልጋል ሲል በገመተው 250 ቢሊዮን ዶላር፣ ከዚያም በላይ ሊሆን ይችላል፣ በዚያ ወጪ ላይ ያተኩራል ተብሏል። ተወያዮቹ ይህን ግዙፍ የሶሪያ የመልሶ ግንባታ ወጪ ሊሸፍን የሚችለው የሀብታሟ የጀርመን ካዝና ነው ብለው ያምናሉ። ሳውዲ አረቢያ የጋዜጠኛ ጀማል ካሹጂን አስከሬን የት እንዳደረሰች እንድትናገር ቆንስላ ውስጥ ከተገደለ በኋላ አስከሬኑን በማስወገድ ረገድ የረዷትንም የሀገር ውስጥ ተባባሪዎች ያሏቸውን እንድታስታውቅ የቱርክ ፕሬዚዳንት ሬቼፕ ጣይብ ኤርዶዋን ጠይቀዋል። ኤርዶዋን በሀገሪቱ ፓርላማ የኤኪ ፓርቲያቸው ተወካዮች ጉባኤ ላይ ባሰሙት ንግግር ስለ ጋዜጠኛው አገዳደል ዝርዝር ውስጥ ሳይገቡ ተጨማሪ ማስረጃ በእጃችን አለ ብለዋል። የሳውዲ አረቢያ ጠቅላይ አቃቤ ሕግ ከምርመራው በተያያዘ ከአንካራ ባለስልጣናት ጋር ለመነጋገር የፊታችን እሁድ ይገባሉ ሲሉም ተናግረዋል። ፕሬዚደንቱ ሳውዲ አረቢያ ትናንትና ባወጣችው መግለጫ ከቱርክ በተገኙ ማስረጃዎች መሰረት ጋዜጠኛው የተገደለው አስቀድሞ በተቀነባበረ መንገድ መሆኑን አምናለች። አሁን የቀረው ማን ነው አስቀድሞ ይህን ግድያ ያቀነባበረው የሚለው ጥያቄ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕን ጨምሮ ዓለም አቀፍ ወገኖች የመጨረሻው ኃላፊነት የሚያርፈው አልጋ ወራሹ ሞሐመድ ቢን ሳልማን ላይ እንደሚሆን እየተናገሩ ናቸው። በሌላ ዜና የተገደለው ጋዜጠኛ ወንድ ልጅ ሳላህ ቢን ጃማል ሃሾጂ ከሳውዲ አረቢያ ዩናይትድ ስቴትስ መግባቱን የዩናይትድ ስቴትስ ዘገባዎች አመልክተዋል። ቀደም ብሎ የሪያድ መንግስት የአሜሪካና የሳውዲ ዜጋ የሆነውን ይህንኑ ልጅ እንዳይወጣ አከልክሎት የነበረ ሲሆን ማክሰኞ ዕለት ከሳውዲው ንጉስ ሳልማንና ከአልጋ ወራሹ ጋር ሲጨባበጥ የሚያሳይ ፎቶግራፍ መተያየቱን ተከትሎ የጉዞው እገዳ እንደተነሳለት ነው የተገለጸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከአዲስ አበባ ዩኒቨርስቲ ለዶክተሬት ትምህርታቸው ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ ዓለም ከተማ ተጉዞ የነበሩ ግለሰቦች ላይ በተፈጸመባቸው ጥቃት ሁለቱ ሲገደሉ አንዱ መቁሰሉን የዞኑ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናግረዋል። በጥናት ስራው ተሰማርተው የነበሩት እነኚህ ሁለት ግለሰቦች በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንት እንዲሁም የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ህይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አንማው ዳኛቸው ቀደም ብለን እንደገለጽ ነው ለአሜሪካ ድምፅ አስታውቀዋል። ጽዮን ግርማ ዝርዝሩን ይዛለች። የምዕራብ ጎጃም ዞን ኮሚኒኬሽን መምሪያ ኃላፊ አቶ አንማው ዳኛቸው በዞኑ ጎንጅ ቆለላ ወረዳ አዲስ ዓለም በተባለች ትንሽዬ ከተማ በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎችና የጥናትና ምርምር ስራ ላይ የነበሩ ሰዎች ላይ የተፈጸመውን ጥቃት ሲያብራሩ አዴት በተባለች ከተማ ማደሪያቸውን አድርገው አዲስ ዓለም በተባለችው ከተማ ደግሞ በአንድ ትምህርት ቤት ውስጥ ምርምር በመስራት ላይ እንደነበሩ ይናገራሉ። ማክሰኞ ጥቅምት 13 2011 ዓመተ ምህረት ህይወታቸው ያለፈው አቶ ወሰን ታፈረ እና አቶ ማንደፍሮ አቤ የተባሉ ተመራማሪዎች ሲሆኑ እነሱን ለመርዳት አብሯቸው የነበረው የወረዳው ቤተ ሙከራ ባለሙያ አቶ ኃይለ ኢየሱስ ሙሉ ደግሞ ከባድ ጉዳት ደርሶባቸዋል ብለዋል አቶ አንማው። ይህ ሁኔታ እንዴት እንደተፈጸመ እንዲያብራሩልን ጠይቄያቸው ነበር። በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ሀሙ ላይ ወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞት እና አንድ የከባድ መቁሰል አደጋ እና ሌሎች ላይ አንድ መኪና የመቃጠል ያው አደጋ የመድረስ ደርሷል። ስለዚህ መረጃው ትክክል ነው። የት ትምህርት ቤት ነው? ቦታ ውስጥ ምን ይባላል? ቦታው ጎንጂ ቆለላ ወረዳ ውስጥ ሆኖ ከተማ አዲስ ዓለም ትባላለች እና እዛ ትምህርት ቤት ውስጥ ሶስተኛ ዲግሪያቸውን ለመስራት አይነ ምድር ምርመራ የሚያደርጉና አይን አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላብራቶሪ ቴክኒሻን እና ሁለቱ ላብራቶሪ ቴክኒሻኑ ከዛው ጤና ላይ የሚሰራ ግን እነሱ ሊያድስ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በመያዝ ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ህዝብ ውስጥ ያልሆነ ዥንብል ተፈጥሮ፣ ወቅት ደግሞ ቀኑ ማክሰኞ የገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ ሁለቱ ወገኖች ላይ የህይወት መስፋት አደጋ አደርሷል። ማን ማን ይባላሉ? ህይወታቸው ያለፈው ህይወታቸው ያለፈው አንደኛው ወሰን ታፈረ ይባላል። ይህ ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ይምጣ እንጂ የዚው አካባቢ አዴት የምትባል ከተማለች። የዛው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አቤ ይባላል። ይህ ደግሞ ትንሽ ራቅ ያለች ወረዳ ደቡባ ጨፈር ወረዳ የሚባሉት ውስጥ የዚ አካባቢ ተወላጅ ናቸው ሁለቱም። ሌላ ሶስተኛው ከባድ የመቁሰል አደጋ የደረሰበት አይለ ኢየሱስ ሙሉ ይባላል። እሱ ላብራቶሪ ይባለው ሙያው ማለት ነው። እነዚህ ላይ አደጋ የደረሰባቸው ሲሆኑ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተክርስቲያን ለማሰራት ብለው የአካባቢው ተወላጆች አደይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያው ተጎድቷል። ስሚንቶ ምናምን ጭኖ የነበረ መኪና ማለት ነው። በምንድን ነው ወጣቶቹ ጉዳቱን ያደረሱት? በዱላ ነው፣ በዱላ በድንጋይ ምናምን በቃ ነው ጨፍጭፈውት እንጂ መሳሪያ አልተጠቀሙም። የተወረወሩ ድንጋዮች ሽመል ምናምን። አካባቢው ላይ የጸጥታ ኃይሎች ወይም የከተማው ፖሊስ አልነበረም። አካባቢ የጸጥታ ኃይሉ ደርሶ ለማረጋጋት ለማዳን ሞክሯል። ግን ወቅቱ አንደኛ ሰዎቹ አደጋ ያደረሱበት ቦታ መናሀሪያ አካባቢና ገበያ አካባቢ ነው የነበረው። ስለዚህ እዛ ውስጥ ብዙ በሺ የሚቆጠር ህዝብ ነው ያለው። ህዝቡ ከመተራመቱ የተነሳ በዚህ ይሄ ሲፈጠር ከመተራመሱ የተነሳ ማዳን አልቻሉም፣ መድረስ አልቻሉም እንጂ ጸጥታ መዋቅሩን ደርሶ ለማቅረስ ለማረጋጋት ብዙ ጥረት አድርጓል። የተጎዱት ሰዎችስ የት ናቸው ያሉት? አሁን የተጎዳው ሰው አንድ ሰው ነው። ሀይለ ኢየሱስ ሙሉ ያልኩሽ እሱ ለከፍተኛ ሆስፒታል፣ የተላከ አሁን ጥቁር አንበሳ አዲስ አበባ ሄደው እዛ ነው ወደ ፈለገ ሄድ ባህዳር መጠ ስለዚህ፣ ያው የላከውና ስለሚያስፈልገው ወደ አዲስ አበባ ጥቁር አንበሳ ሆስፒታል ነው። ይህ የሚፈላቀው የጋር ግብንት ሚካኤል ቤተ ክርስቲያን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿል እና እርሶም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ? እነሱ ላይ ይህ ያህል ከባድ የሚባል ጉዳት ያው አልደረሰባቸው የአካባቢ ህብረተሰብ ወደ ቤት ውስጥ ናም በማስገባት ንብረታቸው ላይ ግን ያው ጉዳት በዚህ ድርጊት እየተሳተፉ እና ይሄንን ድርጊት እንደው በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል። አው አካባቢው ህብረተሰቡ ይሄ ወዲያው እንደተፈጸመ ህብረተሰቡ የጸጥታ ኃይልም ገብቶ የሚፈጸሙ ኃይሎች በቁጥጥር ስር እየያዙ መርች ያሉ እስካሁን እየተያዙ ነው ያሉት። ህዝቡም እያወጣ እየሰጠ ነው ያለው። ቁጥሩ እየጨመረ የሚሄድ ቢሆንም እስካሁን ምን ያህል ሰው ተያዘ? እስከ ሰላሳ የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ሊጨምር ይችላል ቁጥሩ፣ ያው እያጣሩ ስለሆነ የሚይዟቸው የአካባቢ ህብረተሰብ ግን እነዚህ ሰዎች አወጦ እየሰጠ ነው ያለው። በአካባቢው ህብረተሰብ ዘንዱ ከፍተኛ የሆነ ጥረት ነው ያለው ወጣቶቹ ስሜታዊነት ተገፋፍቶ ዝግጅት ነው ይህም ልክ ሪፖርታት ውስጥ ያለው እንደሚሰሩትንም ወደ ሕግ እንዲቀርቡ እያደረገ ህብረተሰቡ ትብብር ያው እየሰጠን ያለ ተቋማቱ ማለት ነው። ይህን ለማጣራት የጸጥታ ኃይሎች የፍትህ አካላት ሚገብቶ ስራ እየሰሩ ናቸው ያለ የጎንጂ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለው ና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ አደጋ ና ጉዳት ማ ድረስ የሚያስብና የሚያገናዘብ አእምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷል እና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው? መረጃው ትክክል ቢሆን አይ እንትን ነው የተሳተ መረጃ ብሎ ሰብቤቱ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣውት የተናገሩት። ልጆቻቸው እየሞቱ ነው እንዲያውም እስከ ሶስት ሰው ተማሪዎች ሞተዋል ብለው ሲናገሩ ሰው በስሜት ግንፍል ብሎ ወጣ። ወጣቶችም ሳያረጋግጡ ያለያ ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ ማለት ነው እና የተሳተ መረጃ ያለው ህጻናት ሞቱ ብሎ መናገራቸውን ነው እንጂ ከምርመራው ጋር ወይም ከሌላ ከጥናቱ ጋር ነው ማለት አይደለም። ህጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው። እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው። የአይነ ምድብ ምርመራ እያደረጉ ነው። አይናቸውን ከፍተው ከውሃ ወለድ በሽታ ጋር የተያያዘ ጥናት እያደረጉ የነበረው ነበረው። በዚህ ሞት ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረምሩበት ወቅት ሶስት ተማሪዎች ህጻናት ሞቱ ብሎ ውጭ ወጥቶታል። ያንን ይዘው ነው ወደ አላስፈላጊ እርምጃ ውስጥ የገቡት ማለት ነው። ሲታይ ግን የሞቱ ህፃንም የለም፣ ምንም ነገር የለም። እንዳይወልዱ እያደረጉ ነው የሚል መረጃ ተሰራጭቷል የሚል ነገር ነበር። እሱ ከዚህ በፊት በማህበራዊ ሚዲያ ውስጥ ተሰራጭቶ የነበረው በወጣቶች አእምሮ ውስጥ ያለው ነው። እንዳይወልዱ የሚያደርስ ስራ እየተሰራ ነው በተለያዩ አካላት ምናምን የሚለው ወጣቶቹ አእምሮ ውስጥ የነበረ ነው ይሄ ወደ እርምጃ እንዲገቡ የሚያደረጋቸው እንጂ በወቅቱ ግን ልጆቻችሁ ሞቱ፣ ምርመራ ትምህርት ቤት ውስጥ ገብተው ሲያደርጉ ሶስት ህጻናቶች ሞቱ፣ ዘብዝፈው ወደቁ ምናምን ብለው ወጣው መናገራቸው ነው። ሳያረጋግጡ ስሜታዊ የሆኑ ወጣቶች ወደዚህ እርምጃ ውስጥ ይገቡ። እንግዲህ በማህበራዊ ሚዲያ የሚገለጸው ያ እንዳይወልዱ አደረገ የሚለው አለ። ያንተ የተረዱት ደግሞ ይህ ሲጨምር በቃ ሁኔታ ውስጥ ገብተው ወይም በዚህ አይነት አስፈላጊ ድርጊት አሳዛዊ ድርጊት ነው ተሰማል። በአንድ አገር ውስጥ የህግ የበላይነት የመከበርን አስፈላጊነት በተመለከተ ያነጋገርናቸው የህግ ባለሙያ አቶ ቁምላቸው ዳኜ ዜጎች በእጃቸው ስለሚወስዱት እርምጃ ተጠይቀው ቁም ነገሩ መሆን ያለበት ዜጎች መብታችን በጣም ተብለው የሚያስቡበት ጊዜ መብት ወደሚያስከብርላቸው አካል በህግ አግባብ አቤታቸውን አቀርበው ያን ማስፈጸሙን መከታተል ነው። መንግስት ያን ማስፈጸም አቅቶት ከሆነ መንግስትን ተጠያቂ ማድረግ ይቻላል። አካውንት ማድረግ ይቻላል። አሁንም ሰላማዊና ህጋዊ ሆነ። አጠቃላይ የህግ የበላይነትን በተመለከተ ከአቶ ቁምላቸው ዳኜ ጋር ያደረግነውን ቃለ ምልልስ በእሁድ ምሽት ይጠብቁን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ ጽዮንን ለዘገባዋ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የቡኖ በደሌ ዞን ሰፋሪዎች ለብዙ አመታት እየተሰቃየን ነው፣ የሰፈርንበት መሬት ለግብርና አመቺ ባለመሆኑ አርሰን ለመብላት አልቻልንም፣ በረሃብ የሞቱ ሁሉ አሉ፣ ሰሚ አጣን ይላሉ። የአካባቢው ባለስልጣን አንድም በረሃብ የሞተ ሰው የለም ብለዋል። ሙክታር ጀማል ዝርዝሩን ይዟል። በዛሬይቱ የቡኖ በደሌ ዞን የድሮ የሉባቦር ደዴሳ ወረዳ የሚኖሩ ከ ዘጠኝ ሺህ በላይ የሚሆኑ ሰፋሪዎች ከ አስር ዓመት በፊት ከቀያችን እንደወጣን ወጣን ይቀረፍልናል ብለን ያሰብነው ችግር ሳይቀረፍ ቀርቶ ከድጥ ወደ ማጡ ስቃያችን እየባሰ ለዛሬ በቅተናል። እንኳን አርስልም በላ ለመላሳችን የምናገኘው ጉርስም ናፍቆናል ሲሉ ነው ለአሜሪካ ድምፅ የተናገሩት። አራት ወር እስከ አምስት ወር እየተቀመን ነው እስከዛ በቆሎም በወር አይሰጡም። ምንለብስም የለም። የሞተ ሰው ብዙ ነው። በራብ እየሞቱ ነው። ጠዋት ሲያገኝ ማታ አያገኝም። ስለዚህ በራብ በቃ እየሞቱ ነው። በጣም በጣም በጣም ኢራብና ይሄ፣ ዋጢም፣ ይሄ ማገዶ እንጨት ምንም የለም። ቡኖ በደሌ ደደሳ ወረዳ ሰፍረው የሚገኙ ሰዎች ከዚህ ቀደም ከወረዳዋ ከተማ ወደ 70 ኪሎ ሜትር የሚጠጋ ርቀት ላይ ዶዮ የሚባል አካባቢ እንደሰፈሩ ነው የሚናገሩት። አሁንም ይሁን እዛ እያሉ ከፍተኛ የምግብ እጥረት እንዳለ የተናገሩ ሲሆን በአካባቢው ተገኝተን ለመቃኘት እንደሞከርን በቅርብ የሞቱ ብለው ያሳዩንን የሰዎች መቃብርም የምግብ እጥረት ነው በማለት ነው የሚገልጹት። ለእነዚህ ሰዎች ባለፉት ዓመታት የምግብ እርዳታ ሲያቀርብላቸው የነበረው የኦሮሚያ የአደጋ ስጋትና መከላከል ኮሚሽን መምሪያ ነው። ኮሚሽኑ የምግብ እርዳታው መዘግየቱን የሚያምን ቢሆንም የዘገየው ግን ከሁለት እስከ ሶስት ሳምንት በማይበልጥ ጊዜ ነው፣ ለዚህ ያህል አደጋም የሚያደርስ አልነበረም በሚል ነው የሚያነሱት። የኮሚሽኑ ኮሚኒኬሽን ኃላፊ አቶ ግርማ ወተሬ በተለይ ሞቱ የተባሉ ሰዎችን ጉዳይ በተመለከተ ይህንን መልስ አላቸው። በየትኛው መመዘኛ በምግብ እጥረት በምግብ እጥረት ምክንያት የሞተ ሰው የለም። በኦሮሚያ በኦሮሚያ ክልል እንኳን እዛ አልፎ ከሌላም ከሌላም አሁን በዘንድሮ ዓመት በተለያየ ሁኔታዎች በዚህ ላይ ስንንቀሳቀስ ቆይተናል። በተለይ ከኢትዮሱማል የተፈናቀሉ ብዙ ሰው በመቶ ሺዎች የሚቆጠር ነው ወደኛ የገባው። ስለዚህ ያን ሁሉ ተቋቁመን ስራውን እየሰራን ነበር እና በዚህ ጉዳይ የሞተ የለም። ይሄ ደግሞ የጤና ቢሮም ያውቃል። በሌላ ምክንያት በተለያየ ሁኔታዎች በህመም በምን በምን ሊሆን ይችላል ግን ይሄ መነሻ ሊሆን አይችልም። እና በምግብ እጥረት የሞተ ሰው የለም እኛ እንደምናውቀው ማለት ነው። በአካባቢው ሰፍረው የሚገኙ ሰዎችን ጉዳይ በተመለከተ ወረዳው በቅርብ እንደሚከታተልና ለዞንም ሆነ ለክልል ጉዳዩን እያቀረበ መፍትሔ እንዲፈለግላቸው ሲያመለክት መቆየቱንም ነው የሚናገረው በኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት ደደሳ ወረዳ የገጠር አደረጃጀት ኃላፊ የሆኑት አቶ ሙስጠፋ አባ ጀበል በተለይ በምግብ መዘግየት እና ሌሎቹ በአካባቢው የሰፈሩ ሰዎች ችግርን በተመለከተ የሚያነሱት እውነት ስለመሆኑም ይመሰክራሉ። ያሉበት ሁኔታ ያው ምግባቸው የወሩ ይመጣ በጀት ወሩ ይመጣ ነበር። አሁን ይቆያል። አንዳንድ ጊዜ እስከ ሶስት ወር ስድስት ወርም፣ አራት ወርም ይደርስበታል። ይሄ ደግሞ የእነሱም ጥያቄ ምግብ ያለ ጊዜ በመድረስና በነበሩበት አካባቢ ላይ ገጠር አካባቢ የነበሩበት መኪና የማይገባና አስቸጋሪ ስለሆነ ሰዎቹ ወደ መኪና የሚገኝበት አካባቢ የሚደርስበት አካባቢ ላይ የሚገባበት አካባቢ ላይ ሰፍሮ ነው ያሉት። የንብሮ ጨሎና ደንቢ ላይ ነው ያሉት ሶስት ቦታ። አሁን የጨሎና የጨሎም ተነስቶ ወደ ደንቢ መጥተዋል። ታች ደውዮ ያሉትም ሩቅ ቦታ የነበሩትም ወደዚህ መጥተዋል። ሰባ ሁለት ኪሎ ሜትር አካባቢ ያሉት ወደዚህ መጥተዋሉ። ለዚህ ሁላ እንግልትና መከራ ዳርጎናል ብለው በአካባቢው የሰፈሩ ሰዎች የሚናገሩት መንግስት ከሀረርጌ ዞኖች ወደዚህ ሲያመጣን የተሻለ መሬት እዛ ጋር የነበሩ ችግሮቻችንን ይቀርፈልናል እያለውን ነገር አማክሮን ነው ይላሉ። ነገር ግን ከዛ መጥተን እዚህ ከደረስን በኋላ የተባለው ተገላቢጦሽ የተገባው ቃልም መና ሆኖ ቀረ ነው የሚሉት። እኛ ለሰፈራ እንደመጣን ደግሞ መሬት አለ ብለን ነው ወደዚህ መንግስት እኛን ጭኖ ያመጣን። ስንመጣ ደግሞ ሀረርጌና እንቁራሬት አንድ ናቸው ብሎ ደግሞ በውሃ ውስጥ ነው የከቱን። በእርግጫና በጥፊ በዱላ እየደበደቡን ወደዚህ ወደ ጨፌ መሬት ለእርሻ የማይመቸው መሬት ውስጥ ይከተታል። ኑሮ እየተሰቃየ ነው ያለን፣ እየተሰቃየ ነው ያለን በጣም ውሃ ላይ ወድቀን ስምንት አመት በሙሉ ውሃ ላይ ነው ተቀምጠን ያለው። ቢዘሩት የማያፈራ ስንተዜ ቆፍረን ቆፍረን አገላብጠን አገላብጠን ምንም ጥቅም አተን። አሁን በቃ ራብስ ስጠናብን ጊዜ ወደ ላይ መጣና እዚህ የሰፈር ነው ሆን መድኃኒት በማጣት እየተሰቃየ ነው ያለ ነው። ያም ያብጣሉ፣ አቤት እያለ ነው ለወረዳች ሁሉ ዚህ እየተናገር ነው። ምን መልስ እናገኛለን? ብናገኝማ እንደዚህ ተሳቅተ ራቁጣችን እነዚህ እንቀመጥ ነበር እንዴ? ራቁት ልብስ የለን፣ ምግብ የለን። እንደ ዝም ብለን ሁለት ወር በሙሉ ያለ ምግብ ነው ዝም ብለን ዚህ ቁጭ ብለን ያለን ነዋሪዎቹ ወደ አስር ዓመት ለሚጠጋ ጊዜ አየን ለሚሉት እንግልት የወረዳው አስተዳደር የሙከራ ጊዜ በሚል ነው የሚጠራው። የችግሩ በጊዜ መፍትሔ አለማግኘት ደግሞ ትልቁ ምክንያት የነበረው በተለያዩ ቦታዎች የነበሩ አለመረጋጋትና የጸጥታ ችግሮች አመራሩ ትኩረቱን ወደ ሌላ እንዲያደርግ በቁርጠኝነትም ለችግሮቹ መፍትሔ አለማስቀመጥም ጭምር መሆኑን አቶ ሙስጠፋ አባ ጀበል ይናገራሉ። ነገር ግን ለቀጣይ ለእነዚህ ሰዎች መፍትሔ ነው የተባለውን የክልሉ መንግስት ከተለያዩ ሴክተሮች ጋር በመደራጀት አቅጣጫ አስቀምጦ እየተሰራበት ነው ያሉትንም ነግረውኛል። መሬት ተስቷቸዋል። መሬታቸው ጨፌና ለእርሻ የማይሆኑ በመሆኑ እነዚህ ሰዎች አርሶ መብላትም አንችልም በሚል ምክንያት ነው። ከዛ ተነሱ ወደዚህ ነ የሞከራ ጊዜ ሰጥቷቸው ለይተዋሉ። ከዛ በረታዎችም ተለይቶ እዚህ ተረጅ እየተረዱ ነው ያሉት። ሌሎች ደግሞ ሌላ ቦታ እንዲሰፍሩ ይነኝም ደግሞ ቦታ የሚሰፍሩበት አካባቢ የተመቻችቶላቸው ወደ ምስራቅ ወለጋ ኢበንቱ የምትባል ወረዳ እንዲሰፍሩ እየተመቻቸላቸው ነው ያሉት። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ። ሙክታርን እናመሰግናለን ለዘገባው። አድማጮች፣ አሁን ወደ ተከታዩ ሌላ ርዕስ እንሻገራለን። የራያን የማንነት ጥያቄ በተመለከተ ባለፈው ረቡዕ ምሽት አንድ ዝግጅት አቅርበን ነበር። በዝግጅቱም ማጠቃለያ የአማራና የትግራይ ክልሎች ጉዳዩን የተመለከቱ ወቅታዊ ባሏቸው ነጥቦች ዙሪያም የያተኮሩ መግለጫዎች ማውጣታቸውን ጠቅሰን የመግለጫዎችን ፍሬ ሀሳብና የየክልሎቹን ባለስልጣናት አስተያየት እንደምናቀርብ በሰጠነው ቃል መሰረት እንሆ የቀዳሚውን ክፍል ይዘን ቀርበናል። አዲሱ አበበ ነው የሚያስተናግደው። ባለፉት አመታት በክልሉም ሆነ በአጠቃላይ በአገሪቱ የተከሰቱት ግጭቶች በርካታ ሰብአዊ፣ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ኪሳራ ማስከተላቸውን ያመለከተው የአማራ ክልል መግለጫ በተደረገው ከፍተኛ ትግልም ከችግሮቹ ለመውጣት እንደተቻለ ያትታል። ዛሬ ክልላችንም የሰላም አየር መተንፈስ ጀምሯል ያለው መግለጫ ሰሞኑን ወልቃየት አካባቢ በማንነታችን ብቻ ጥቃት ደረሰብን ያሉ የወልቃየት አማራዎች ተፈናቅለው ጎንደር ሰፍረው እንደሚገኙ አመልክቶ የግጭቱ መንስኤም የራያ አካባቢ ሕዝብ የማንነት ጥያቄ ነው ብሏል። ለዚህ ችግር ወይም ለጥያቄው ሕገ መንግስታዊ ምላሽ መስጠት ሲገባ አንዳንድ ወገኖች ይላል፣ ማንነታቸውን ሳይገልጥ አንዳንድ ወገኖች የአማራ ክልል መንግስትን መክሰሳቸው ላም ባልዋለበት ሲል ዘግቶታል ሲያጠቃልልም የፌዴራል መንግስቱ የበኩሉን ኃላፊነት እንዲወጣም ጥሪ ያስተላልፋል የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን በመግለጫው ዙሪያ ማብራሪያ እንዲሰጡን ጋብዘናል በቅድሚያ አመሰግናለሁ አቶ ንጉሱ እስቲ ለዚህ መግለጫችሁ መነሻችሁ ምንድን ነው እናንተ ናችሁ ከትግራይ ክልል መግለጫ ቀድማችሁ መግለጫ ያወጣችሁት እንግዲህ ለእኛ መግለጫ መነሻ የሆነው ሰሜን ወሎ የእኛ ዞን ሰሜን ወሎ እና ራያ በሚባለው አካባቢ ግጭት ደርሶ የሰው ሞትም ጠፍቷል። ከሰሜን ጎንደር በጎንደር አዋሳኝ አካባቢዎች እንደዚሁ ወልቃይት አካባቢ የአማራ ተወላጆች በማንነታችን ምክንያት ጉዳት ደረሰብን፣ ጥቃት ደረሰብን ብለው ተፈናቅለው በጎንደር ድጋፍ እየተደረገላቸው ይገኛል። በተለይም በራያ አካባቢ በነበረው ግጭት ወደኛም ክልል ተሻጋሪ የሆነ ወደ ቀውስ የሚያስገቡ ሁኔታዎች እየተስተዋሉ ነበሩ። ያው እንደሚታወቀው በዛ አካባቢ የመንገድ መዘጋትም፣ አንዳንድ ሰዎችም እየታሰሩ መሆኑን መረጃዎች አሉን። ይሄ የሁለታችን ክልሎች አዋሳኝ አካባቢዎች ስሩ ጠንካራ ነው። አንዱ አካባቢ ጉዳት ሲደርስበት እና ግጭት ሲደርስበት ሌላኛው አካባቢ መጎዳቱ አይቀርም። ስለዚህ ይሄ ሁኔታ በእንጭጩ ካልተቀጨ ወደ ሰላም እንዲመጣ ካልተደረገ እና ከዚህም አልፎ ተርፎ ዜጎች በማንነታቸው ጉዳት ደረሰብን እያሉ በተጨባጭም እየተፈናቀሉም እያየን ስለሆነ ተቀብለንም እያስተናገድን ስለሆነ ይሄ ሁኔታ ወደ ሰላም እንዲመጣና የትግራይ ብሔራዊ ክልላዊ መንግስትም ጉዳዩን ወደ ሰላም ለማምጣት በሚያደርገው እንቅስቃሴ የአማራ ብሔራዊ ክልላዊ መንግስት ድጋፍ የሚያደርግ መሆኑን ይሄ ሁኔታ ከቁጥጥር ውጭ ሳይወጣ እና ሁሉንም አካባቢ ሳይጎዳ አሁን ካለበት ደረጃ ሳያልፍ የፌዴራል መንግስትም ጣልቃ ገብቶ ነገሮችን እንዲያስተካክል ጥሪ ነው ያስተላለፍ ነው። የማንነት ጥያቄ የሚል ሰንዝረዋል። እያስተናገድን ነው። ችግር ላይ የወደቁትንም ብለዋል። እና የራያ ህዝብ የማንነት ጥያቄ ደግሞ እንዳቀረበ ይታወቃል እና የአማራ ክልል ይሄንን የማንነት ጥያቄ ይቀበላል፣ እውቅና ይሰጣል። እንደ አንድ ህዝብ ማንነታችን እውቅና ሊያገኝ ይገባል ብለው ጥያቄ የሚያነሱ ወገኖች እንዳሉ እናውቃለን። ይሄ በአጠቃላይ የማንነት ጥያቄ እንዴት እንደሚመለስ እንዴት እንደሚስተናገድ ህገ መንግስታዊ ስርዓቱ ያስቀመጠው ማስቀመጥ ብቻ ሳይሆን እየተፈታ ያለበት ልምድም አለ። ከዚህ አኳያ የማንነት ጥያቄ የሚሰጥና የሚነሳ ማንም የለም። የማንነት ጥያቄ ጥያቄ አለኝ ብሎ ያነሳው ወገን ጥያቄ ነው። መልስ የሚሰጠው ደግሞ ህገ መንግስቱ ነው፣ በህገ መንግስታዊ ስርዓቱ ነው። ጥያቄ ያለው የትኛውም የማንነት ጥያቄ በህገ መንግስታዊ መልኩ መልስ ማግኘት እንዳለበት ማናችንም እናምናለን ማለት ነው። ጥያቄ ያለው ጥያቄውን ማቅረብ ይችላል ነው የሚሉኝ እንጂ የራያ የማንነት ጥያቄ የሚባል ነገር መኖሩን የእርስዎ ክልል እውቅና አይሰጥም። ይሰጣል። እውቅና የሚሰጠው እውቅና ጥያቄ ያለው ባለቤት ነው። የራያ ህዝብ የራያ ማንነት ጥያቄ አለኝ ብሎ ጥያቄ ሲያነሳ፣ የመጀመሪያው ነገር ጥያቄ አንሺው የሚያውቀውን ያህል እኔ ያቅልሃለሁ ሊል ሊክድም ይሄንን መብት ሊሰጥም ሊነሳም የሚችል ማንም ኃይል የለም። ጥያቄው ምንድን ነው? መነሻው ምንድን ነው? መድረሻው ምን መሆን አለበት ብሎ ቁጭ ብሎ ማዳመጥ ነው። ከትግራይ ክልል የማገኘውን መልስ እኮ የራያ ሕዝብ የማንነት ጥያቄ አለኝ ካለ ለምን አለኝ አልክ አንለውም። ነገር ግን የማንነት ጥያቄ የሚባል ነገር መኖሩን አናውቅም ነው የሚሉት እናንተ አሁን እናውቃለንም አላሉኝም። እርስዎ ግን የማንነት የማንነት የራያ የማንነት ጥያቄ ለአማራ ክልል አይደለም የሚቀርበው እኔም እኛም የምናውቀው ይሄ ጥያቄ በእኛ በኩል አልቀረበልንም ነው። በቀረበበት ሰዓት ቢቀርብልን፣ በቀረበበት ሰዓት እንደ አግባቡ እናስተናግደዋለን። የምንከታተለውም ይሄ ነው። ሽመልክ ትክክል ነው። ነገር ግን ከሚዲያዎች እንደምንከታተለው ይሄ ጥያቄ እንደቀረበ በአግባቡ ግን እንዳልተስተናገደ የሚያነሱ ወገኖች አሉ። አዎ እና ራይ የራይ ህዝብ ግን እኛ የራይ ይቅርታ ስላቋረጥኮ ይቀጥላሉ። ግን የራያ ህዝብ እኛ አማሮች ነን፣ እንደ አማራ መስተናገድ አለብን፣ ከወሎ ህዝብ ጋር መደባለቅ አለብን በአማርነታችን ይላሉ። እና አማራ ነን ካሉ የአማራ ክልላዊ መንግስት ደግሞ አንድ ነገር መናገር አለበት። አንድም ጥያቄያቸው ተቀባይነት ካለው ተቀብሎ ማስተናገድ ጉዳት ደረሰብን ያሉ ወገኖች እንዳሉም እርስዎ ገልጠዋል። ጉዳት ከደረሰባቸው የአማራው ክልል ወገኖች የአማራ ክልላዊ መንግስት ምን አደረገ ለጉዳቱ? ይሄን ይሄን ነው እንግዲህ አድማጭ ማወቅ ወይም መስማት የምንፈልገው፣ የትኛውም ወገን በየትኛውም የሀገሪቱ ክፍል ያለ አማራ በአማራ ክልል ውስጥም ካለው አማራ እኩል እንደምንታገል እንደ ብሔራዊ ክልላዊ መንግስትም እንደ አማራ ዲሞክራሲያዊ ፓርቲም በጉባኤያችን በቅርቡም አስቀምጠናል። መርሁም ይሄ ነው፣ የትኛውም የአማራ ህዝብ በየትኛውም ቦታ ካለ እንደ ማንኛውም ህዝብ ሁሉ በቋንቋዬ ልማር፣ ልዳኝ፣ አማራነቴ እውቅና ያግኝ ባለበት ሁኔታ ሁሉ ህገ መንግስታችን ባስቀመጠው አግባብ መፈታት አለበት የሚል የጽኑ አቋም አለ። ይሄ አይከበርልህም የሚል ማንኛውንም ሀይል እንቃወማለን። መግለጫችሁ አቶ ንጉሱ አንዳንድ ወገኖች ይላል እነማንን ለማመልከት ነው? ግልጽ አይደለም። አንደኛ በተደራጀ አግባብ የሚንቀሳቀሱ ፓርቲዎች አረናን ምሳሌ ማድረግ ይቻላል። የአማራ ክልል መንግስት ይሄን እና መሪው ፓርቲ የአማራ ዲሞክራሲያዊ ፓርቲ ከዚያ አሁን ከሚነሱ ግጭቶች እና ብጥብጦች በስተጀርባ ሆኖ እንደሚንቀሳቀስ ከሰዋል። ይሄ መሰረተ ቢስ ነው። የአማራን ክልል መንግስትም መሪ ድርጅቱን የአማራ ዲሞክራሲያዊ ፓርቲን የሚመለከት አይደለም። ከአንድም ነጥብ ከምታክል መረጃ አይነሳም ከማዳናገሪያ ነው። ከዛ ባሻገር ደግሞ እንደዚሁ በተለያየ መልኩ መረጃ የሚሰጡ አክቲቪስቶችን ጭምር የአማራን ክልል መንግስትና ገዢ ፓርቲውን ይከሳሉ፣ ይወቅሳሉ። ይሄንንም የትኛው መረጃ የሌላቸው በመሆናቸው ከዚህም አልፎ ሁለቱን ህዝቦች የሚያጋጩ መንግስታቱንም የሚያራርቁ በመሆናቸው እነዚህን ማውገዝ ያለብን እኛ ብቻ ሳይሆን የትግራይ ብሔራዊ ክልላዊ መንግስትም የትኛውም መንግስት ማለት ነው። ስለዚህ በየትኛውም ክልል የሚፈጠር ግጭት ይቁም፣ ሀገር ይበጠብጣል፣ ሰላም ይነሳል ብሎ ማለት በፍጹም ይቅርታም የሚያስጠይቅ አይደለም። እንደዛ ቢሆን እኮ የትግራይ ብሔራዊ ክልላዊ መንግስት ጅጅጋ ላይ ችግር በተፈጠረ ጊዜ መግለጫ አውጥቷል። ዞሮ ዞሮ እነዚህ የቃላት ልውውጦች የማንነትን ጥያቄ መልስ ሊሰጡም አይችሉም፣ ሊያፍኑም አይችሉም። ዋናው ግን ቁጭ ብሎ በሰከነ ሁኔታ መነጋገርና መደማመጥ ይበጃል የሚል መልስ ነው የኛ መግለጫ ያለው። እርስዎ ካሉት ልነሳና ቁጭ ብሎ መነጋገር ነው መፍትሄው ብለዋል። እውነት ነው። ይሄ ነው የሚታመንበት። በተለይ ደግሞ እንኳን እንደናንተ ሁለታችሁ ክልሎች ተቀራረባችሁ ያላችሁ ትቅርና አንዱ ክልል የሚነሳ ግጭት ሩቅ ላለም የሀገሪቱ ክልል ጠንቅ ይሆናል ለሰላም እና፣ ከዚህ ይልቅ መግለጫ ከመለዋወጥ ይልቅ እናንተ ቀደማችሁ፣ በተለይ መግለጫ ከማውጣት ይልቅ ባለስልጣናቱ ተገናኝታችሁ በመመካከርና በመነጋገር ልትፈቱ ትችሉ ነበር የሚሉ ብዙ ሰዎች አሉ እና፣ በዚህ ጉዳይ ምን ይላሉ? ይቅርታስ መጠየቅ ይኖርባቸዋለሁ? እርግጥ ቅርታ የሚያስጠይቅ ነገር የለም ብለውኛል። አድማጮች፣ የአዲሱ ዘገባ አላበቃም። ሰፋ ያለውንና የተለያዩ ሀሳቦች የሚስተናግዱበትን ልዩ ዝግጅት በነገው ምሽት ዝግጅታችን ወይም ፕሮግራማችን ተከታተሉ። ወደሚቀጥለው ዘገባ ስናልፍ ዩናይትድ ስቴትስ ውስጥ ሰሞኑን እየታየ ያለው ለዲሞክራቲክ ፓርቲው ታዋቂ ፖለቲከኞችና መሪዎች በፖስታ ቤት በኩል የሚላክ ቦምብ የያዘ ጥቅል ነው የተባለ ከሁለት ሳምንታት ያነሰ ጊዜ በቀረው የሀገሪቱ የአማካይ ዘመን ምርጫና በዘመቻዊ ቅስቀሳ ዘመቻዎች ላይ የውጥረት ድባብ እንዲበረታ አድርጓል። ሁኔታው አብዝቶ ያሳሰባቸው ሁለቱም አውራ ፓርቲዎች ታዲያ ከሁለቱም አቅጣጫዎች ለተራዘመ ጊዜ ሲወራወሩና ሲታኮሱ የቆዩ የዛሬውን የጥልና የበረታ መቃቃር መንፈስ በሕዝቡ መካከል ያሰፈኑ ንግግሮች እንዲረግቡ መወትወት ይዘዋል። ጂም መሎን ያጠናቀረው ዘገባ አለ ሰሎሞን አባተ ይዞታል ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ምሽት ላይ ዊስኮንስን ግዛት ውስጥ ለተሰበሰቡ ደጋፊዎቻቸው የቅስቀሳ ንግግር ሲያደርጉ መላ ሕዝባቸው መረጋጋትና ሰላምን እንዲያሰፍን ጥሪ አድርገዋል ሁሉም ወገኖች በሰላምና በመግባባት መንፈስ በአንድነት እንዲቆሙ እንፈልጋለን። ያንን ማድረግ እንችላለን ማድረግ እንችላለን እንችላለን ይሆናል። ምንም እንኳ በሁለቱም ጎራዎች እየተሰሙ ያሉ የተጋጋሉ ንግግሮች አደብ እንዲገዙና ውጥረቱን እንዲያረግቡ ፕሬዚደንቱ በአደባባይ ቆመው ጥሪ ቢያስተላልፉም፣ ትናንት ረፋድ ላይ በትዊተር ባሰራጩት መልእክት በመገናኛ ብዙሃኑ ላይ የበረታ ወቀሳ ሰንዝረዋል። በፖለቲካው መድረክ ላይ ያላችሁ ተቀናቃኞቻችሁ የሞራል ጉድለት እንዳለባቸው አድርጋችሁ ማቅረባችሁን ማቆም አለባችሁ። ዴሞክራቶቹ ለዚህ የሚስተር ትራምፕ አቤቱታና ጥሪ ምላሽ ሲሰጡ ክሱንና ውንጀላውን ሁሉ አንጥረው ወደ ራሳቸው ወደ ፕሬዚደንቱ መልሰዋል። ወገንና ፓርቲ በለዩ ጥቃቶቻቸው ራሳቸው ናቸው እኮ ዋነኛው የውጥረቱ ጀማሪና አካራሪ እያሉ ነው። የኒውዮርክ ከንቲባ ቢል ደብላስዮ ይህ ጊዜ ለሀገራችን እጅግ የከበደ ጊዜ ነው፣ የበረታ የጥላቻ መንፈስ እየተራገበ ያለበት ጊዜ መሆኑ ሰው እየተሰማው ነው። እንዲህ ዓይነት ሁኔታዎች ደግሞ ሕመማችንን ያባብሱታል ፍርሃታችንን ያጠናክሩታል። በአሁኑ የአማካይ ዘመን ምርጫ ዘመቻ ወቅት ትራምፕ በዲሞክራቶቹ ላይ ሲያካሂዱ የቆዩትን ጥቃት አስፍተው ተስተውለዋል። የሰሞኑ የሞንታና ንግግራቸው አንዱ ነበር። ዲሞክራቲክ ፓርቲው ለሥልጣን ሊታመን የማይችል እስኪሆን ድረስ እጅግ ጽንፈኛ ሆኗል። አክራሪ ፖሊሲዎቻቸው ለቤተሰቦቻችሁ አደገኛ ለአገራችሁም አደገኛ ናቸው። የቦምቦች መልእክቶች ለዲሞክራቶቹ መጉረፍ ከመጀመራቸው በፊት ትራምፕ ያተኮሩት በሜክሲኮ አቋርጠው ወደ ዩናይትድ ስቴትስ እንገባለን ባሉ በሺዎች የሚቆጠሩ ደቡብ አሜሪካውያን የስደት ጎርፍ ላይ ነበር። ዲሞክራቶቹ በዚህ የምረጡኝ ቅስቀሳ ማብቂያ ሰሞን ዘመቻቸውንና እንቅስቃሴያቸውን በእጅጉ እያጠናከሩ ይስተዋላሉ። የቀድሞውን ፕሬዚዳንት ባራክ ኦባማን ጨምሮ ዛሬ መሪው ጥሪያቸው ውጡና ድምፃችሁን ስጡ ነው። ልናተርፍ ወይም ልንከስር የምንችልበት ዕድል ከፍ ያለ ነው። እዚህ ያላችሁ ሁሉ ድምፃችሁን ለመስጠት ባትወጡ ጓደኞቻችሁ፣ ጎረቤቶቻችሁ የየቤተሰቦቻችሁ አባላት ወጥተው ድምፆቻቸውን እንዲሰጡ ማድረግ የምትችሉትን ሁሉ ሳታደርጉ ብትቀሩ፣ ወደ ምርጫ ጣቢያዎች ሳትሄዱ ብትቀሩ፣ መዘዙ ለሀገራችንና ለዲሞክራሲያችን እጅግ በከበደ ሁኔታ አደገኛ ነው የሚሆነው። ጊዜው እየተጠናቀቀ ሲመጣ ለምርጫው ቀናት መቈጠር ሲጀምሩ፣ ሁለቱም ፓርቲዎች ደጋፊዎቻቸውን መጎትጎታቸውን ማጠናከራቸውን ከአሜሪካን ዩኒቨርሲቲ ተንታኙ ዴቪድ ቤከር አስተውለዋል። ሁለቱም ወገኖች አሁን የሚያስፈልጋቸው ደጋፊዎቻቸው በምርጫው ዕለት እንዲወጡ ማድረግ ነው። ከልምድ እንደሚታየው ደግሞ ከሪፓብሊካኑ ይልቅ ዲሞክራቶቹን ነው ይህ ጉዳይ የሚያስጨንቃቸው። ሪፓብሊካኑ ምንም ይሁን ምን ለመውጣትና ለመምረጥ ይበልጥ የቀረቡ ናቸው። የዲሞክራቲክ ፓርቲው ስልት ነዳፊ ጂም ኬስለር በመጪው የጥቅምት 27 የወዲያኛው ማክሰኞ መሆኑ ነው ምርጫ የበዙ መቀመጫዎችን እናሸንፋለን የሚል መተማመን አላቸው። በነገራችን ላይ ከዩናይትድ ስቴትስ ባንዲራ ቀለማት ሪፐብሊካኑ በቀይ ዲሞክራቶቹ በሰማያዊው ይመስላሉ ራሳቸውን ብሉ ዌቭ ከሚንግ ዘ ኳስችን ኢዝ ሃው ቢግ አይ ብሊቭ ዲሞክራትስ ዊል ቴክ ባክ ዘ ሃውስ ሰማያዊ ማዕበል እየመጣ ነው። አሁን ጥያቄው ግዝፈቱ ላይ ነው። ዲሞክራቶቹ የሕግ መምሪያውን በአብላጫ መቀመጫ ይቆጣጠራሉ ብዬ አምናለሁ። በዚህ ጊዜ ግን የሕግ መወሰኛውን የበላይነት የሚያሸንፉ አይመስለኝም። አሁን ያለው የደህንነትና የኢሚግሬሽን ሁኔታ የምርጫውን ዋልታ ወደ የት እንዲያዘም እንደሚያደርጉት በእውኑ ለይቶለት የሚታወቅ ወይም በገሃድ ሊተነበይ የሚችል ጫናና ውጤት የለም። የተወካዮች ምክር ቤቱን የትኛው ይቆጣጠራል ወትሮም የጥቅምት ሰበር ዜና እየተባለ በየሁለት ዓመቱ የሚዞረው ምርጫ ብቻ ነው በዚያች ዕለት ምሽት ዱብ ብሎ የሚያውጅልን ዛሬ ከጥቂት ሰዓታት በፊት በተካሄደ የጸጥታ ኃይሎች እንቅስቃሴ ቦምቦችን በየአቅጣጫው ሲልክ ነበር የተባለ ተጠርጣሪ ፍሎሪዳ ውስጥ ተይዟል ፕሬዚደንት ትራምፕ የሰላምና የአንድነት ጥሪያቸውን ወዲያ ወጥተው በድጋሚ አሰምተዋል። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ43 መሆኑን ያመለክታል። ትክክል። አስተናጋጆች አሉላ ከበደና ቆንጅት ታየነን ለሁለተኛው አጋማሽ ወዳሰናዳናቸው ቅንብሮች ይሆናል አሁን የምናልፈው። አብራችሁን ቆዩ። ወደ መቀሌ ይወስደናል ተከታዩ ዘገባ። በመቀሌ ከተማ ላለፉት ሶስት ቀናት ሲካሄድ የቆየው አገራዊ የጤና ዘርፍ ግምገማ ጉባኤ በዛሬው ዕለት ተጠናቋል። አለም ፍስሀ ዝርዝሩን ይዟል። በመቀሌ ከተማ በሐውልት ሰማታት አዳራሽ ከጥቅምት 14 እስከ 16 2011 ዓ ም የተካሄደው ዓመታዊ ጉባኤ ሲጠናቀቅ የትግራይ ጤና ቢሮ ኃላፊ ዶክተር ሐጎስ ጎደፋይ አሁን የምንወዳደርበት ጊዜ ሳይሆን የምንተባበርበት ጊዜ ነው ሲሉ ገልጸዋል። ይህ ሁሉን አቀፍ የጤና ሽፋን ተደራሽነት ለማረጋገጥ ጠንካራ የጤና ስርዓት መገንባት በሚል መሪ ቃል የተካሄደው ሀያኛው ሀገር አቀፍ የጤና ዘርፍ ዓመታዊ ግምገማ ከሁሉም ክልሎች የተውጣጡ ባለሙያዎች፣ ባለድርሻ አካላት፣ የልማት አጋሮች፣ ከላይ እስከታች የሚመለከታቸው አካላት በሙሉ ያሳተፈ ጉባኤ። የጤና ጥበቃ ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጌሳ አላማው፣ እንዲህ ይገልጹታል። በዚህ አላማ እንግዲህ በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየትና የጋራ ስምምነት ላይ ለመድረስ ነው። በዋናነት አላማ ዶክተር ተገኘ ይህን ለሶስት ቀናት የተካሄደው ዓመታዊ የጤና ጉባኤ በሴክተሩ የተገኙት መልካም ነገሮች እንዲህ ያብራራሉ። እንግዲህ እንደ ጤና ጥበቃ ሚኒስቴር በሁሉም ክልሎች እንደሚታወቀው የጤና ኤክስቴንሽን ፕሮግራም መተግበር ከጀመረበት ወዲህ በተለይ በሽታም መከላከል ላይ መስረት ያደረገ ፖሊሲ ከተቀረጸ ወዲህ ብዙ ለውጦች ተገኝተዋል። ለምሳሌ ከተደራሽነት አንጻር ስናይ የዩኒቨርሳል ሄልዝ ካቨሬጅን ለማሳካት ኢትዮጵያ ከተሳካላቸው ሀገሮች መካከል አንደኛዋ ናት። ከካቨሬጅ አንጻር ከተደራሽነት አንጻር ብዙ ርቀት ተክተዋል። ይሄ በተለያየ መልኩ ይገለጻል። የፕራይመሪ ሄልዝ ኬር ወይም ደግሞ የመጀመሪያ ደረጃ የጤና አገልግሎት ሽፋንን ከማስፋፋት አንጻር እና የኅብረተሰቡን ከማዳረስ አንጻር ብዙ ስራዎች ተሰርተዋል እንዲሁም ደግሞ የጤና ተቋማትን ከማስፋፋት አንጻር ጤና ኬላዎችን በሁሉም ቀበሌዎች፣ ጤና ጣቢያዎችንም እንዲሁ እስከ ታች እስከ ቀበሌ ድረስ እንዲወርድ ለሃያ አምስት ሺህ ሰው በሚል ስሌት የጤና ጣቢያዎችንም ለማዳረስ ብዙ ጥረቶች ተደርጓል። ብዙ ስራዎች አመርቂ ስራዎች ተሰርተዋል። አቅም በፈቀደ ደግሞ ከመጀመሪያ ሆስፒታል ጀምሮ እስከ ስፔሻላይዝድ ሆስፒታል ድረስ በቁጥርም እንዲጨምር ተደርጓል። ዶክተሩ በጉባኤው መስራት እንዳለብን አይተናል ለምሳሌ ሲሉ እንዲህ ይገልጡታል። ብዙ ደግሞ የሚቀሩ ስራዎችም አሉ። ምሳሌ ከፍትሐዊነትና ከኳሊቲ ከመጥራት አንጻር ብዙ መስራት እንደሚገባን ተስማምተን እዛ ላይ ትኩረት ሰጥተን እየሰራ ነው። በቆይታቸው የክልል ቢሮ ኃላፊዎች የጋራ ስምምነት እንደተፈራረሙ ይታወቃል። በሰነድ ውስጥ ከሚገኘው ቁም ነገር ዶክተር ተገኔ እንዲህ አቅርበዋል። የጋራ ስምምነቱ ዋና ዋና መርሆዎች በጤናው ዘርፍ የትራንስፎርሜሽን እቅድ ከተያዙ ግቦች አኳያ የትኩረት አቅጣጫዎችን በማስቀመጥ ረገድ ከፌዴራል እስከ ወረዳና ማህበረሰብ ድረስ ባሉ አካላትና ጤና ተቋማት ዘንድ የየአካባቢውን ተጨባጭ ሁኔታ ያገናዘበ መናበብ እንዲዳብር በዘርፉ የተለዩትን አራቱን የትራንስፎርሜሽን አጀንዳዎች እና አስራ አምስቱን ስትራቴጂክ ግቦች ለማሳካት ሁሉም አካላት በጥምረት እንዲሰሩ፣ በአጠቃላይ በጤናው ዘርፍ የትራንስፎርሜሽን እቅድ አፈጻጸም ሂደት ተለይቶ የታወቁ ማነቆዎችን በማስወገድ የተሻለ አፈጻጸም ተግባራዊ ማድረግ፣ የመልካም አስተዳደር ፓኬጆችን በመተግበር የኪራይ ሰብሳቢነትን ምንጮች የማድረቅና የመታገል ስራ ተጠናክሮ እንዲቀጥል ማድረግ ናቸው። ይህንና ሌሎችን የያዘ ሰነድ በሁሉም የክልል ጤና ቢሮ ኃላፊዎች ተፈርመዋል። በዚህ አላማ እንግዲህ በዋናነት የተገኙ ዋና ዋና የተከናወኑ ዋና ዋና በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ በ2011 ደግሞ የተያዙትን ግቦች፣ ዋና ዋና ስራዎችን በጋራ ለማየትና የጋራ ስምምነት ላይ ለመድረስ ነው በዋናነት አላማው። ስምምነት ላይ መድረስ ማለት የተስማሙበትን የጤና ስራዎች በጋራ ክልሎችም የፌዴራል ጤና ጥበቃ ሚኒስቴርም በጋራ በመተጋገዝ ስራ ላይ ለማዋልና ህብረተሰቡን ተጠቃሚ ለማድረግ ቃል የሚገቡበት ጭምር ስለሆነ ተሳታፊውም ደግሞ ከዚህ ከጤናው ጉባኤ ያገኘውን የምርት ተሞክሮዎች፣ ለምሳሌ በትግራይ ክልል በተለያዩ በተመረጡ ቦታዎች ጉብኝት ተደርጎ ነበረ። ከዛ ጉብኝት ላይ ጥሩ ጥሩ ስራዎች፣ ምርት ተሞክሮዎች የተሰሩበት ተጎብኝተዋል። እዛ አካባቢ የታዩትን ቀምሮ በየቦታቸው ወደ የክልላቸው ሲመለሱ ያንን የማስፋፋት ህብረተሰቡን የማስተማር የማሳተፍ ስራዎችን ይሰራሉ። እንግዲህ ከዚህ አንጻር ተሳታፊውም ከኃላፊዎች እና ከሌሎች ባለድርሻ አካላት እንዲሁም ከአጋሮቻችን ብዙ እንጠብቃለን ብዬ ያምናለሁ። በመጨረሻ የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሐጎስ ጉደፋይ ከዚህ ጉባኤ ብዙ ግብአት አግኝተናል በነበረው ቆይታችን ብዙ አስተማሪ ነገሮች አይተናል፣ ሰምተናል። በቡድን የተካሄደ ውይይትም በጣም ጥሩ ነበር ካሉ በኋላ መልእክት አስተላልፈዋል። እኔ አንድ ነገር ማለት የምፈልገው ምንድን ነው፣ እንደዚህ አብረን ብዙ ነገር መስራት እንችላለን። አሁን ከውድድር ወጥተን ወደ ትብብር መግባት አለብን። ከተባበርን ብዙ ነገሮችን ማስተካከል እንችላለን። እያስተካከልን መጥተናል። አሁንም እንችላለን። ሀገራችን አሁንም ወደፊት ማስቀጠል የምንችለው እኛ ራሳችን ነን። ስለዚህ በሚቀጥለው እኔ ሁለት ዓመት ሶስት ዓመት ተነስቷል። ሁለት ዓመት ነው የቀረን። የሁለተኛ ዓመቱም ኦልሬዲ ኳርተር ሪቪው አክሱም ከተማ አድርገናል። ሁላ እዚህ ያለነው አመራሮች በደንብ አድርገን ከሰራን ቀንና ሌሊት ከተጋን ብዙ ነገር ማድረግ እንችላለን። ስለዚህ ይሄ ሴክተር ሄልት ሴክተር ወደቀም ተነሳም እዚህ ያለው አመራር ነው ዋናው ተጠያቂ የሚሆነው ማለት ነው። ስለዚህ ይሄ አዳራሽ የምታዩት አዳራሽ የሰማዕታት ሀውልት አዳራሽ ነው። ብዙ ወጣቶች፣ ብዙ የዩኒቨርሲቲ ተማሪዎች የተማሩ የተሰዉበት አዳራሽ ነው። ስለዚህ እዚህ ቃል ገብተን ነው መውጣት ያለብን። ሁላችንም ከቆረጥን ይህች ሀገር አይደለም ለሀገራችን ለሌላም እንጠርፋለን። ስለዚህ በዚህ አጋጣሚ ቃል እንድትገቡ ነው የምፈልገው። ስለዚህ የሶስት ዓመትም አለ ትንሽ በሄልፍ ሴክተሩ መቀዛቀዞች ነበሩ። አሁን ግን ቆርጠን ገብተን ዶክተር አሚርን በደንብ አርገህ ምራን እዛ ያላችሁ ፌዴራልን በደንብ አርጋችሁ ምሩን እኛም ህዝባችንን እናገለግላለን ቆርጠን እቺ ሀገር ከፍ እናረጋታለን እዚህ ስለመጣችሁ በጣም ደስ ብሎናል ሁሌም ብትመጡም እንፈልጋለን እንወዳችኋለን አመሰግናለሁ ሀያ አንደኛው አገር አቀፍ የጤና ዘርፍ ግምገማ በድሬዳዋ ከተማ እንደሚካሄድ ታውቋል። አለም ፍስሐ ከመቀለህ። ወደ ሁለተኛው ዝግጅት ተቃርበናል። ሳምንታዊው አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከምስራቅ አፍሪቃ መጣቂ ሀገር እንደምትሆን ተገለጸ። በዓለም አቀፍ ደረጃ የወደቦችን ስራ የሚያከናውነው ዲፒ ወርልድ አይኑን በኤርትራ ወደብ ላይ መጣሉ ተዘገበ፣ የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ካውንስል ኦፍ ፎሬን ሪሌሽንስ የተባለው ድረገጽ ኢትዮጵያ በመምጠቅ ላይ ያለች የምስራቅ አፍሪካ ግዝፍት በሚል ርዕስ ባወጣው ጽሁፍ በህዝብ ብዛት ከአፍሪቃ ሁለተኛዋ የሆነችው ኢትዮጵያ ካለፉት አምስት አስርተ ዓመታት ወዲህ አስከፊ ወታደራዊ አገዛዝ የእርስ በርስ ጦርነትና ከባድ የረሃብ ሁኔታ ተፈራርቀውባታል ይላል። ያም ሆነ ግን ከቅርብ ዓመታት ወዲህ በምስራቅ አፍሪቃ የመረጋጋት ተምሳሌት ለመሆን በቅታለች፣ ፈጣን የኢኮኖሚ እድገት አግኝታለች፣ በክልሉም ስትራቴጂያዊ ተደማጭነት ሊኖራት ችሏል። ይሁንና ካለፉት ሶስት ዓመታት ወዲህ በገዢው ፓርቲ ጨቋኝ አገዛዝና በብሔር ብሔረሰብ አባላት በሁኔታዎች አለመርካት ምክንያት በተፈጠረው የፖለቲካ ትርምስ ምክንያት የሀገሪቱ እድገት አደጋ ላይ ወድቋል ሲል ካውንስል ኦፍ ፎሪን ሪላሽንስ የተባለው ድረገጽ ላይ የወጣው ጽሁፍ አስገንዝቧል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው መጋቢት ወር ስልጣን ከያዙበት ጊዜ አንስቶ የፖለቲካና የኢኮኖሚ ለውጥ እንደሚያደርጉ ቃል ገብተዋል። ከኤርትራም ጋር ታሪካዊ የሰላም ስምምነት ፈርመዋል። የህዝብም ከፍተኛ ድጋፍ አግኝተዋል። ይሁንና ጠበብት ዶክተር አብይ አጀንዳቸውን በተግባር ላይ ያውሉ እንደሆነ ግልጽ አይደለም እንደሚሉ ጽሁፉ አውስቷል። ብዙ ታዛቢዎች የጠቅላይ ሚኒስትር አብይ አህመድ መመረጥ የፖለቲካ ምህዳሩን በማስፋት ተግባር አብይ እርምጃ አድርገው እንዳዩት ጽሑፉ ሲያብራራ በድረገጾች ላይ የሚደረገውን ቁጥጥር እንዲላል አድርገዋል። በአሸባሪነት ተፈርጀው የነበሩ ድርጅቶች እንዲነሳና ወደ ሀገራቸው እንዲገቡ አድርጓል ይላል። ብሉምበርግ የዜና አገልግሎት ላይ የወጣው ጽሑፍ የኢትዮጵያ ኢኮኖሚ በምን መልክ እንዳድገ ይዘረዝራል። በመጀመሪያዎቹ ሁለት ሺህ ዓመታት እንደ አውሮፓ አቆጣጠር ማለት ነው። የኢትዮጵያ ኢኮኖሚ እያደገ ሄዶ በአማካኝ ከ10 ከመቶ በላይ ሲመጥ ቆይቷል። ይህም በዓለም ከፍተኛ ከሚባሉት የእድገት መጠኖች አንዱ ነው። መንግሥት ቀስ በቀስ ከእርሻ ወደ ኢንዱስትሪና የሰበነክ አገልግሎቶች እያመራ ሲሄድም ይህን ስኬቱን ለመጠበቅ ችሏል። የኢኮኖሚ ጤባን ግን የወጣቶች ሥራ አጥነት መፍትሔ ካላገኘ በስተቀር የተገኘው ስኬት በቀጣዮቹ ዓመታት ሊሰናከል ይችላል በማለት እንዳስጠነቀቁ በመግለጽ የብሉምበርግ ጽሑፍ ያስገነዝባል። ኢትዮጵያ እንዲህ ልታድግ የቻለችው ቢያንስ በከፊል በሟቹ ጠቅላይ ሚኒስትር መለስ ዜናዊ በተደረገ ለውጥ መሆኑን ተንታኞች እንደሚናገሩ ጽሑፍ ያወሳል። መለስ ዜናዊ ያተኮሩት በመሰረተ ልማትና በትምህርት ላይ የሚመደበውን መዋዕለ ነዋይ ከውጭ ረድኤትና ከመዋዕለ ነዋይ ጋር በማጣመር በመንግሥት የሚመራ የእድገት ሞዴል ላይ እንደነበር እንደ ምሳሌ የወሰዱትም የእስያ ነብሮች የሚባሉትን በተመሳሳይ የልማት ማዕቀፍ ያደጉትን ደቡብ ኮሪያንና ታይዋን እንደነበር የብሉምበርግ ጽሑፍ ያወሳል። የወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የኤነርጂ የቴሌኮሙኒኬሽን እና የአየር ጉዞን ለውጭ ባለቤትነት ክፍት በማድረግ የኢኮኖሚ ለቀቅተኝነት እንዲኖር ገፍተዋል። እርግጥ ብዙ አበይት ኢንዱስትሪዎች በመንግስት የሚመሩ ቢሆንም ይላል ጽሑፉ። ኢትዮጵያ ፈጣን የኢኮኖሚ እድገት ብታሳይም አሁንም ቢሆን በዓለም ደረጃ ደሃ ከሚባሉት ሀገሮች አንዷ ናት። ድርቅም ይፈራረቅባታል። መንግሥት በቅርቡ ተከስቶ የነበረው ድርቅ ወደ ረሃብ ሳያመራ በጊዜ ሊከላከለው በመቻሉ የሰብአዊ ድርጅት ጠበብት ቢያሞግሱም የምግብ ዋስትናው ችግር አሁንም እንዳለ ነው ይላል ጽሑፉ። አሁን በሀገሪቱ በመካሄድ ላይ ያለው የዘርግጭትም ሁኔታውን ሊያባብስ እንደምችል፣ በጤና ጥበቃና በትምህርት በኩል ግን ካለፉት ሁለት አስርተ ዓመታት ወዲህ መንግስት ትልቅ ለውጥ ማድረጉን ጽሑፉ ያወሳል። ከአምስት ዕድሜ በታች የሕፃናት ሞት በሁለት ሦስተኛ ቀንሷል። በአንደኛ ደረጃ ትምህርት ቤት የሚገቡት ልጆች ብዛትም ከ3 ሚሊዮን ያነሰ ከነበረው አሃዝ ወደ 16 ሚሊዮን ከፍ ብሏል። ከ15 ዓመታት በፊት ተስፋፍቶ የነበረው የኤድስ በሽታም በአምስት እጥፍ ቀንሷል። ነገር ግን አሁንም ቢሆን ሀገሪቱ የእናቶች ሞትንና ሌሎች የጤና ችግሮችን ለመፍታት ጥረት ማድረግ አለባት ሲሉ የጤና ጠበብት ይመክራሉ። በአሁኑ ወቅት መንግስት በሚዲያ ላይ ያለው ቁጥጥር በመጠኑ ያነሰ ቢሆንም ታግደው የነበሩ የፖለቲካ ድርጅቶች ሕጋዊ እንዲሆኑ ቢፈቅድም የሰብአዊ መብት ተሟጋቾች ጠቅላይ ሚኒስትር አብይ አህመድ በገፍ ማሰርንና በልማት ውጥን ምክንያት ከአካባቢያቸው መፈናቀልን የመሳሰሉትን ነጥቦች ማጤን አለባቸው ሲሉ እንደሚመክሩ ካውንስል ኦፍ ፎሪን ሪላሽንስ የተባለው ድረገጽ አስገንዝበዋል። የብሉምበርግ የዜና አገልግሎት በበኩሉ ዲፒ ወርልድ የተባለው በዓለም አቀፍ ደረጃ የወደቦችን ስራ የሚያከናውን የዱባይ ኩባንያ የአፍሪቃ ቀንድን ሊያገለግሉ ለሚችሉ በርካታ ወደቦች ባለው እቅድ የቀይ ባህሯ ሀገር ኤርትራ ወሳኝ ሚና ልትጫወት ትችላለች ሲሉ የኩባንያው ዋና ስራ አስኪያጅ ሱልጣን አሕመድ ቢን ሱሌማን ገልጸዋል። ዋናው መስሪያ ቤቱ ዱባይ የሆነው በመንግሥት ቁጥጥር ስር የወደብን ስራ የሚያንቀሳቅሰው ኩባንያ በጅቡቲ የነበረው የሥራ ድርሻ በመንግሥት ከታገደ በኋላ በአፍሪቃ ቀንድ ያለውን ስትራቴጂ እየገመገመ መሆኑን ብሉምበርግ የዜና አገልግሎት ገልጿል። ዲፒ ወርልድ ራስዋን የሶማሊያ ሪፑብሊክ በምትለው ግዛት ያለውን በርበራ ወደብ እያለማ ሲሆን በአፍሪቃ ቀንድ ያሉትን ወደቦችን ማዳበር ለዱባይ የንግድ ፍሰት ይረዳል ሲሉ ቢን ሱሌማን መግለጻቸውን ዘገባው ጠቅሷል። የኤርትራ ስትራቴጂያዊ አቀማመጥ ወደ ስዊዝ ካናል የሚያመሩ የነዳይ ታንኮች ታንኮችና ሌሎች የጭነት መርከቦች በሚተላለፉበት ዋና የባህር መስመር በሆነው ባብ ኤል ማንደብ ሰርጥ አጠገብ መሆኗ ራሱ ለሎጂስቲክስ ኩባንያዎች ተፈላጊ የመዋእለነዋይ መዳረሻ ሚና ልትጫወት ትችላለች ሲሉ ዋናው ስራ አስኪያጅ በቃለመጠይቅ ማስረዳታቸውን ዘገባው አውስቷል ኤርትራ ዋናውን ሚና ትጫወታለች ካሉ በኋላ ቢን ሱሌማን የአፍሪካ ቀንድን አስመልክቶ ኤርትራን ብቻ ሳይሆን ደቡብ ሱዳንን ሌሎች የሱዳን ክፍሎችንም ከዚያም የኢትዮጵያን ሕዝብ አካቶ ማየት እንደሚያስፈልግ ቢን ሱሌማን ማስገንዘባቸውን ዘገባው ጠቅሷል። የሶማሊላንድ ፕሬዚዳንት ሙሴ ቢሄ አብዲ በቅርቡ ለጋዜጠኞች ሲናገሩ ኢትዮጵያ ሶስት ሌሎች የሶማሊያ ወደቦችን ፑንትላንድ ውስጥ ቦሳሳን፣ በደቡብ ሶማሊያ ደግሞ መርካንና ኪስማዩን መጠቀም ትችላለች ማለታቸውን የብሉምበርግ ዘገባ ጠቅሷል።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 ለዛሬ ያዘጋጀኑን አድማጮች በዚሁ ማብቃታችን ነው። ነገ ቅዳሜ ታዲያ ቀደም ብለን ያስተዋወቅነው የራያ ማንነት ጥያቄና የተነሳውን ውዝግብ እንዲሁም ባለፈው ሳምንት እዚህ ዋሽንግተን ዲሲ አቅራቢያ ፒፕል ቱ ፒፕል በመባል የሚታወቀው የኢትዮጵያውያን የሕክምና ቡድን የጥናታዊ ስራዎች ወይም ጥናታዊ ጽሑፎች የቀረቡበትን ጉባኤን ተንተርሶ የተዘጋጀ ሌላ ዝግጅት በነገው ምሽት ይጠብቋቸዋል። አብራችሁ እንድታመሹ ነገ ማለት ነው። ከወዲሁን እንጋብዛችኋለን። የዛሬው በዚሁ ማብቃቱ ነው። በዚህ ዜማ ይሆናል የምንሰናበተው፣ ቆንጅታየና አሉላ ከበደንን። በእኛ በኩል ሰላም ልናደሩ፣ የትግርኛ ቋንቋ ስርጭት ድረስ በዚህ ዜማ ቆዩ። ደህና ደሩ።